የፌዴራል መከላከያ ሰራዊት መቀሌ ለቆ መውጣቱን ተከትሎ በትግራይ የተለያዩ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎች ያሉበት ሁኔታ ማወቅ አልቻልንም ሲሉ ወላጆቻቸው ስጋት እንደገባቸው ለአሜሪካ ድምፅ ገልጠዋል። ወላጆቻቸው ልጆቻቸው በሰላም ቤተሰቦቻቸውን እንዲቀላቀሉ መቀሌን የተቆጣጠረው ኃይል ለመንግስትና ለዓለም አቀፉ ማህበረሰብ የተማጽኖ ጥሪም ማቅረባቸው ተገልጧል። በዚህ ላይ መስፍን አራጌ ተጨማሪ ዝርዝር አለው። በአዲግራት ዩኒቨርሲቲ የስድስተኛ ዓመት የህክምና ተማሪ ልጅ እንዳላቸው የሚናገሩት ቅድስት አሊ ከልጃቸው ጋር በስልክም ሆነ በኢንተርኔት ከተገናኙ ቀናት እንዳለፏቸው ተናግረዋል። ልጄ በአዲግራት ዩኒቨርሲቲ ወደ ትምህርት እንዲገቡ በመባላቸው የሜዲሲን ተማሪ ናት። ያው ስድስተኛ ዓመት ስለሆነች መቅረት ስለሌለባት የግድ ሄዳለች። ስልክ ከተቋረጠም ከአንድ ሳምንት በላይ ይሆናል። መገናኘት አልቻልንም። የምናገኘውን መረጃ የለም። በአክሱም ዩኒቨርሲቲ አምስተኛ ዓመት ማሪና ዘንድሮ ተመራቂ ልጅ አለኝ የሚሉት አባት ደግሞ ሀሰን አበጋዝ ናቸው። ተመራቂ ስለሆነ ያው መንግስት ጥሪ ባስተላለፈው መሰረት አክሱም ዩኒቨርሲቲ ልከነዋል፣ ግን ከላክ ነው በኋላ ያው በትምህርት ላይ እንዳለና ሚድ ጨርሰው ወደ ፋይናል ደረጃ ላይ እንደደረሱ ከሶስት ቀን በፊት ተደዋውለን ነበረ። ከዛ ቀን በኋላ ግን በተፈጠረው ምክንያት በስልክ ተገናኝተን አናውቅም። ወላጆቹ ባስተላለፉት ተማጽኖ ተማሪዎቹ በሰላም ከቤተሰቦቻቸው ጋር እንዲቀላቀሉ ጠይቀዋል። የልጆቻችን ሁኔታ እኛም መስማት ስላልቻን በጭንቀት ላይ ስለሆን መንግስት ሆነ የአለም መንግስት ይህንን ትኩረት በመስጠት ልጆቹ ከዚህ በኋላ እስከሚረጋጋ ሁኔታው መንግስትም የሚያደርገውን ስምምነት እስከሚፈጠር ድረስ እንፈልገዋለን። ህዝብ እንዲያልቅ አንፈልግም። ህዝብ እንዲሞት አንፈልግም እኛ ስለዚህ ይህ ሁሉ እስከሚመቻች ድረስ በተረጋጋ ሁኔታ ትምህርትን መቀጠል ስለማይቻል በሚሆነው አቅም ወደ ቤተሰባቸው እንዲመለሱ እንዲያደርግልንና ህብረተሰቡን በተረጋጋ ሁኔታ መንግስትም በተረጋጋ ሁኔታ ካለው የመቀሌ መንግስት ጋር ማድረግ የሚችለውን እንዲያደርግ ለአለም መንግስታትም ሆነ ለኢትዮጵያ መንግስት መንግስትም ጥሪያችንም እናስተላልፈው። አካባቢ ወይም ደግሞ የትግራይ ክልልን ተቆጣጠረ የተባለው አካልም እነዚህ ልጆች ገና ምንም የማያውቁ ለጋ ልጆች ናቸው። እንክብካቤ አድርጎ ወደ ቤተሰቦቻቸው የሚጠጉበትን መንገድ ማመቻቸት ያለበት ይመስለኛል። በተጨማሪም ደግሞ የዓለም አቀፉ ህብረተሰብ ቢሆን እነዚህ ህጻናቶች ገና ሀገር ተረካቢ ናቸው። ገና ተምረው ያልፍልናል ብለው ቤተሰብንም እናግዛለን ብለው የሄዱ ልጆች ናቸው። የእኛ ልጅ ብቻ ሳይሆን መላ ኢትዮጵያን የሆኑ ወጣቶች ናቸው፣ ወደ ዩኒቨርሲቲው የተቀላቀሉ ስለዚህ ይህንን የዓለም አቀፉን ህብረተሰብ ሀገሪቱንም እየመራ ያለው አካልም ቢሆን ልጆቹን ወደ ቤተሰቦቻቸው የሚገናኙበትን መንገድ የሚመቻችበት ሁኔታ ሊደረግልን መልካም ነው የሚል ሀሳብ ነው ያለኝ ነ መንግስት የዩኒቨርሲቲ ተማሪዎችን ወደ ቤተሰብ ቅድሚያ ከበተነ በኋላ መሆን ያለበትን ነገር ማድረግ ነበረበት። አሁንም የተቆጣጠረው የመቀሌ ሰራዊትም ቢሆን ሁሉም ልጆቻችን የሁላችንም ስለሆነ፣ አገራችንም የሁላችንም ስለሆነ ልጆቻችንን የመጠበቅ ኃላፊነት አለበት በት መንግስትም ልጆቻችን የመጠበቅ ኃላፊነት አለበት። የማንም ልጅ እንዲጎዳ፣ እንዲሞት አንፈልግም። ሀገሪቱን የሚመራትም ይሄ የሚመራው ኃይል ነው። ተምሮም ለሀገሩ ነው። ስለዚህ መንግስትም ሆነ አሁን የገባው መቀሌ የተቆጣጠረው ሰራዊትም ለልጆቹ ማሰብ ግዴታ አለበት። ማንኛችንም ማሰብ ግዴታ ያለብን ስለሆነ ስለዚህ ይህንን የዓለም መንግስታት ከፍተኛ ትኩረት በመስጠት ልጆቹ ወደ ቤተሰብ እንዲቀላቀሉና ሁኔታው ተረጋግቶ ወደፊት በሚሆነው መልኩ ትምህርቱ እንዲ እንዲጀምሩ ያደርግልን። በታላቅ አክብሮት ነው የምጠይቀው። እንግዲህ የልጅ ጉዳይ ነው፣ ከባድ ነው። ይህንን ሁሉም ሊያውቀው ይገባል። ሁሉም እንደ እኔ ልጅ አለው። ሁሉም ማስተላለፍ ይገባል፣ መልእክት ማለት ነው። መንግስት የሆነ መረጃ ይኖረዋል። ይህን መረጃ ከነበረው ተማሪዎችን ቀድሞ አስወጥቶ ከዛ በኋላ መከላከያ የሚወጣበት መንገድ መፈጠር ነበረበት። አሁን እኛ መንግስትን አብሎ ሌላት ነው ዩኒቨርሲቲ ፌዴራል ፖሊስና ፌዴራል ይጠብቃቸው ነበር። አሁን ግን እየሰማን ያለ ነው፣ መከላከያም ወጥቷል፣ ፌዴራልም ወጥቷል ነው የሚባለው ይሆናል። ይህ ከመሆኑ በፊት ግን ተማሪዎቹ ወደ ቤተሰቦቻቸው መምጣት ነበረባቸው የሚል ሀሳብ ነው ያለኝ። ዩኒቨርሲቲዎችን በበላይነት የሚያስተዳድረው የሳይንስና ከፍተኛ ትምህርት ተቋም አመራርን በስልክ ለማግኘት ያደረግኩት ጥረት ለጊዜው አልተሳካልኝም። እንደተሳካልኝ ምላሻቸውን ለማካተት እሞክራለሁ። ህዝባዊ ወያኔ ሀርነት ትግራይ ትናንት የክልሉን ርዕሰ መዲና መቀሌን መቆጣጠሩን ይፋ ያደረገ ሲሆን የኤርትራ ፕሬስ በበኩሉ የኤርትራ ሰራዊት ኢትዮጵያን ለቆ መውጣቱን ይፋ አድርጓል። በሌላ በኩል የኢትዮጵያ መንግስት በትግራይ ክልል የተኩስ አቁም ስምምነት መደረ ማድረጉን ከመግለጽ ባለፈ እስካሁን ዝርዝር መረጃዎች አልወጡም። የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ከሳምንት በፊት ለጋዜጠኞች በሰጡት መግለጫ ከምርጫ ደህንነት ጋር በተያያዘ ሰራዊቱ ወደ ተለያዩ አካባቢዎች እንዲንቀሳቀስ መደረጉን አመልክተው ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ